በሺ ዘጠኝ መቶ ስድሳዎች ውስጥ እጅግ ተወዳጅ የነበረ መዝሙር ነው፣ ሐሊስ ናትኪንስ የሚዘምረው። መልእክቶቹ ያኔ ተቀጣጥሎ ለነበረው የሲቪል መብቶች ትግል ወጣቶችን መቀስቀስና መሳብ ነበር። ለልቦናና ቀልባቸው ይደርስ የነበረ ዝማሬ ናትኪንስና ሕልቆ መሳፍርት ያልነበራቸው የሚባሉ ሌሎችም የንቅናቄው ፋኖዎች። ተብለው ተጠርተዋል። ሲቪል ራይትስ ፉድ ሶልጀርስ ጥቁሮች በአሜሪካ ይደርስባቸው የነበሩ ግፍና መከራዎችን፣ አጠቃላይ መድሎና መገለልን፣ የፍትሕ እጦትን ከጀርባ ሆነው በብርቱ ይፋለሙ ነበር። ጌቶን ቦርድ የሰማችሁት መዝሙር ፋኖ ተሰማራ አይነት ነበር ለሰብአዊ መብቶች Children, children, get on board, children, children, let's fight for human. The conditions were not good for us. A change needed to be made, a change for the people. The grave they thought she was in, she wasn't there. ሽርሊ ጋቪን ፍሎይድ አንድ አላባማ ውስጥ የሚገኝ ብዙ ዓመታትን ያስቆጠሩና ፍቺ ያልተገኘላቸው ታሪኮችን እያፈላለገና እያቀናበረ የሚያቀርብ ድርጅትን ይመራሉ። እነዚያ የሲቪል መብቶች ንቅናቄ ፋኖች ብዙ መሥዋዕት መክፈላቸውን ይናገራሉ ፍሎይድ እፍልሚያው ግንባር ላይ ነበሩ። የተደበደቡትም እነርሱ ናቸው። በየመንገዱ የተጎተቱም የተተፋባቸውም እነርሱ ናቸው። ከጀርባ ብዙውን ተግባር ከሚያከናውኑ መካከል ቄስ ዊሊ ብሉ አንዱ ናቸው። የነጻነት ትምህርት ቤት የሚባሉ በደቡብ ዩናይትድ ስቴትስ ግዛቶች ውስጥ ጥቁሮችን ለምርጫ ወይም ድምፅ እንዲሰጡ የሚመዘግቡ ሰራተኞችን የሚያሰለጥኑ ተቋማትን አደራጅተው ያንቀሳቅሳሉ። የነጻነት ትምህርት ቤት ወጣቶችን፣ የሲቪል መብቶች ሰራተኞችን ማለት ነው። በማስተማር በኩል ቁልፍ ስራ አከናውነናል። ከዚያ እየወጡ እያንዳንዱን ቤት እያንኳኩ ለምርጫ እንዲመዘገብ ሰውን እያነጋገሩ አሳምነዋል። ጃክሰን ሚሲሲፒ የሚገኘው ቱጋሉ ኮሌጅ በ1960ና 50ዎች ውስጥ የሲቪል መብቶች ንቅናቄው እምብርት ነበር። ከመላ ሀገሪቱ የንቅናቄው መሪዎች ወደዚያ እየመጡ ሰው ለእኩል መብቶች እንዲነሳ ያደረጉ መንፈስ አነቃቂና እልህ አስያዥ የቅስቀሳ ንግግሮችን ያደርጉ ነበር። We must let the world know that it is necessary to protest this threefold. ይህንን ሦስት ሰይጣን የሚያህል የከበደ ሁኔታ መቃወምና መጋፈጥ አስፈላጊ መሆኑን ዓለም እንዲያውቅ ማድረግ አለብን። የሲቪል መብቶች ተሟጋቿ ሼርሊ ጋቪን ፍሎይድ የሰውን ተስፋና ሞራሉን ከፍ ለማድረግ እነዚያ ሕዝባዊ ስብሰባዎች ምን ያህል ስኬታማ እንደነበሩ ያስታውሳሉ። በእነዚህ ስብሰባዎች ላይ የሚዘመሩ መዝሙሮች፣ ጸሎቶች፣ ንግግሮችና ውይይቶች ሰውን ያነሳሱት ነበር። በዚያውም ደግሞ ማግለልንና ጅምላ መድልዎን የመሰሉ እንቅፋቶችን ለመሰባበር በንቅናቄው ውስጥ የመሳተፍ አስፈላጊነትም ይነገራቸው ነበረ። ሚሲሲፒ ግዛት ውስጥ ይካሄዱ ከነበሩ ሰልፎች በአንደኛው ላይ ሉዊስ ታከር በፖሊስ ውሾች እንዲነከሱ ተደርጓል። ፖሊሶች ውሻዎቹን ይለቁብን ነበር። እኛም በወተት ጠርሙስ እያባረርናቸው ጉዞአችንን እንቀጥል ነበር። የሲቪል መብቶች ተሟጋቹ ዲክ እና ሸረን ማይልስ ነጮች ናቸው። በ1963 ዓ ምህረት ጥቁሮች ድምፅ ለመስጠት እንዲመዘገቡ ይካሄድ በነበረው እንቅስቃሴ ውስጥ ተሳትፈዋል። በመሳተፋቸው ምክንያት ታዲያ ከፊታቸው የተደቀነውን የከበደ አደጋ ይገነዘቡት ነበር። there was potential violence and there were certainly threats uh and ጥቃት ሊፈጸምብን ይችል ነበር። ዛቻዎችና ማስፈራሪያዎች ይደርሱን ነበረ። እኛ እንሰራ የነበረውን ስራ ይቃወሙ የነበሩ ሰዎችም ነበሩ። በሰሜን የሀገሪቱ ክፍል ነጮችና ጥቁሮች እንደ ሻርንና እንደእኔ ሁሉ በዚያ ንቅናቄ ውስጥ ለመሳተፍ የወሰኑ ብዙ ነበሩ፣ በተለይ ወጣቶች። ምክንያቱም ያ በሀገራችን ታሪክ ውስጥ ትልቅ ጠባሳ ነውና። ጠበቃው ሪቻርድ ኮኸን በደቡብ የድህነት ሕግ ማዕከል ይሳተፋሉ። ያ ድርጅት የታወቀ የሲቪል መብቶች ተሟጋች ድርጅት ነበር። እጅግ ብዙ ያልተዘከረላቸው፣ ያልተሞገሱ፣ ያልተዘመረላቸው ጀግኖች ሊታሰቡ ይገባል ይላሉ ከሆን። ታሪክ የሚያስታውሰው ጥቂት ሰዎችን ነው። ወደ ኋላ መለስ ብለን ስንመለከት ግን ወደፊት እንድንራመድ ያደረጉንን የማይታመን ዝና ያላቸው ብዙ ሰዎችን እናገኛለን። በ1966 ዓመተ ምህረት ከሜምፊስ እስከ ጃክሰን የተካሄደው የሚለው ጸረ ፍርሃት ሰልፍ እስከተደረገበት ጊዜ ድረስ ከኋላዎቹ የሲቪል መብቶች ንቅናቄ ፋኖዎች አንዱ ታይረን ዴቪስ በእነዚያ እንቅስቃሴዎች ውስጥና በሰልፎቹ ላይ መሳተፍ በጣም ይፈሩ ነበር። ያ ሰልፍ ሲያበቃ ፍርሃት የማብሮ አበቃ። ከዚያ በፊት ግን እንደ ዩናይትድ ስቴትስ ዜጋ የሚፈቀድልኝን ነገሮች እንኳ ለማድረግ እፈራ ነበር። እንደ አንድ የሰው ልጅ አንዳንድ መብቶች ነበሩኝ እኮ። ትሑቱን አትገዳደር። ክሊፍትን ኬዚ ሲታሰር ገና የ17 ዓመት ታዳጊ ወጣት ነበር። ኬሲ የታሰረውና ለዘጠኝ ቀናት እስር ቤት ውስጥ እንዲቆይ የተደረገው በአንድ ሰልፍ ላይ ተሳትፈሃል ተብሎ ነበር። እኔ አንድ ትንሽ ሰው ነበርኩኝ። በቡድን የሠራነውን መለስ ብዬ ስመለከተው ግን በእውኑ እጹብ ድንቅ ነበር። የእነዚያ ያልተዘመረላቸው ጀግኖች ቈራጥነት፣ ጀብዱና ብርታት እንዲሁም ተግባር ብዙ ዐይነት የዘር መድሎና የፍትሕ እጦት ዐይነቶችን እየሰባበሩ ብዙ ስኬቶች ማስመዝገባቸውን የታሪክ ምሁራን ዛሬ ይናገራሉ።